በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ ጌታ መልአክ በህልም ለዮሴፍ ታይቶ፣ ሄሮድስ ሕፃኑን ሊገድለው ይፈልገዋልና፣ ተነሳ፣ ሕፃኑንና እናቱንም ይዘ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። የማቴዎስ ወንጌል ምዕራፍ 2 ቁጥር 14-15። የእመቤታችን ስደት የሰብዓ ሰገልን ገጸ በረከት፣ የእረኞቹን የዝማሬ አንደበት፣ የከብቶቹን ሙቀት መስጠት፣ የመላእክቱን ምስጋና፣ የካህናተ ሰማይን ጣዕመ ዜማ፣ የምስራቅ ኮከብን ግርማ፣ የዓለም ንጉሥ ክርስቶስን መወለድ ሲሰማ ሄሮድስ በምቀኝነት ተነስቶ ልጅሽን ሊገድል ካንቺ ለይቶ እልፍ አእላፍ ሕፃናትን አስፈጅቶ ቢያስብም አልቀን ነው ይህ እቡይ ንጉሥ። መልአኩ ፈጥኖ ዮሴፍ ዘንድ ሲደርስ መብራን ከሀገሯ ወጥታ ስትገባ በስደት ተርታ ዮሴፍንና ሰሎሜን አስከትላ እግሯን ሲወጋት ሾሃ መኬላ። አቤት ድንግል ጸንቷ መታገሷ መከራውን ሁሉ ችላ ማለፏ። ውሃ ቢጠማት አፏ ደርቆ ረሃብ ጸንቶባት ሰውነቷ ደቆ ጎራ ብትልህ ከመንደሩ ለመላቀቅ ከችግሩ ማን ሰምቷት ማንስ አዝኖላት እህል ውሃ የሚሰጣት ከድካሟ የሚያሳርፋት ትዕማንንና ኮቲባን ስታያቸው ደጃቸው ቆማ ብትለምናቸው ተዘከሩኝ ብትላቸው ጥፊና ስድብ ሆነ መልሳቸው። የፀሐይ ሐሩሩን እችላ ድምጸ አራዊትን ታግሳ ዝናብና ዶፍ ሲወርድባት ብርድና ውርጭ ፊቷን ሲገርፋት ስትወድቅ ስትነሳ ግርማ ሌሊቱን አልፋ እግሯ ሲቃጠል በበረሃ አሸዋ አቤት ድንግል አደራዋ ያደረገችው ውለታዋ! ሄሮድስ እንዳይገድለው ጥበቃዋ መድህን ክርስቶስን ለኛ መሸሸጓ ወስብሐት ለእግዚአብሔር።